ባለፈው ሐሙስ በጋምቤላ ክልል በጄዊ የስደተኞች መጠለያ ካምፕ አካባቢ ንብረትነቱ ኤሲፍ የተባለ ግብረሰናይ ድርጅት የሆነ አንድ ተሽከርካሪ ባደረሰው አደጋ ሁለት የስደተኞች ልጆች ከሞቱ በኋላ ስደተኞቹ 21 የአካባቢው ነዋሪዎች ሲገሉ፣ ከ10 በላይ መቁሰላቸውን ዘገባዎች ያሳያሉ። የጋምቤላ ክልላዊ መንግስት ርዕሰ መስተዳደር አቶ ጋትልዋክቱት ግጭቱ መከሰቱን አረጋግጦ አደጋውን አድርሰዋል ተብሎ የተጠረጠሩት ሰላሳ ሰዎች በቁጥጥር ስር መዋላ መሆናቸውን ባወጡት መግለጫ አስታውቀዋል። ይሁን እንጂ በጋምቤላ ከተማ የስደተኞቹ እርምጃ በመቃወም ለተቃውሞ አደባባይ የወጡት ከጸጥታ ኃይሎች ጋር መጋጨታቸው አለመረጋጋቱን እንዳባባሰ ይሰማል። ስለ ግጭቱ የጠየቅናቸው የፌዴራልና አርብቶ አደር ልማት ጉዳዮች ሚኒስቴር የሕዝብ ግንኙነት ኃላፊ አቶ አበበ ወርቁ እንዲህ ነበር የመለሱልን። እሱ እንግዲህ የተሟላ መረጃ ገና አልደረሰንም እንዲሁ ዝም ብሎ እንትን ይነሳል። መኪና የሆነ ሰው ገጭቶ ሲሄድ በዚያ ምክንያት የተወሰነ ጉዳት አለ የሚል እንትን አለ። ግን መረጃው በትክክል ማን ነው ይህን የፈጸመው፣ ምን ያህል ሰው ነው የተጎዳ፣ እንዴት ነው የተፈጸመ የሚለውም መረጃው አልደረሰም። መረጃው እንደደረሰ ሰጠው ይሆናል። ዶቸ ቤሌ ስለ ግጭቱ ከአካባቢው ነዋሪዎች መረጃዎችን ለማግኘት ያደረገው ጥረት አልተሳካም። ሆኖም መቀመጫውን ብሪታንያ ያደረገው የአኛዋ ሰርቫይቫል ኦርጋናይዜሽን የተባለው የጋምቤላ የሰ መብት ተከራካሪ ድርጅት መሪ አቶ ኒካው ኦቻላ በተቃዋሚዎች እና በጸጥታ ኃይሎች መካከል ስለተፈጠረው ግጭት የሚያውቁትን ለዶችቬሌ ተናግረዋል። የኖር ደሞ ስደተኞች የወሰዱን እርምጃ በመቃወም እና በማዳደድ ጋምቤላ ከደጋ የመጡትን ወገኖቻችን ሰላማዊ ሰልፍ እናደርጋለን ብለው ተነስቶ ጀዌ ለመሄድ አስበው ነው። በዛው በቅዳሜ ዕለት መከላከያ ፌዴራል ፌደራል ፖሊሶች አታደርጉም ብለው ሲከላከሉ እነዚህ ሰዎች ደግሞ አይ የለም በምረታችን እና በሀገራችን የምንገደልበት ምንም እቅዳት የለም፣ ብለው ተነስቶ ሲሄዱ ለፌደራል ፖሊሶች ግብግብ ተፈጥሯል። በዛው መሀል በጣም አሰቃቂ በሆኑ የተደባደቡ ነበሩ። ትበጤት የተገደሉትን ከአራት በላይ የሚሆኑት ኢትዮጵያውያን ሞቱበት ነበር። የዚህ ሁሉ መንስኤ የአሁኑ መንግስት ስልጣን ከያዘ አንስቶ ያለው የመልካም አስተዳደር ብልሹነት ነው ስሉ አቶ ኒካው ኦቻላ ያስረዳሉ። ይህ ችግር እንዴት ሊፈታ ይቻላል ተብሎ ሲጠየቁ፣ በኔ በኩል የሚታየኝ ምንድን ነው በትክክል ህብረተሰቡ የሚቆም መንግስት በአገሩም ወይም ደግሞ በክልሉ ስመስረት ብቻ ነው። በአሁኑ ሰዓት እንደሰማው ከሆነ የኢትዮጵያን ወገኖቻችን ያለው በስልጣን ላይ ያለው የኑር ብሄረሰብ ባክግራውንድ ሲጠናና ሲታወቅ የደቡብ ሱዳን ሰው መሆኑን ነው። ባለፈው በስደተኛ ካምፕ ወይም ደግሞ ስደተኛ ሆነው ትምህርቱን እና ሲከታተል የነበረው ግለሰብ ነው እና ያ ተቃውሞ አንስቷል። በዚሁ ግጭት ላይ በስደተኛ የምንመራበት ምክንያት የለም ባዮች ናቸው። ስለዚህ የሚያሳየው ምንድን ነው? ወይስ የክልሉ መንግስት ልውጥ መኖር አለበት። በሌላ በኩል ይህ ግጭት ከመከሰቱ ከአንድ ሳምንት በፊት የታጠቁ ኃይሎች ከደቡብ ሱዳን በኩል ሰርጎ በመግባት በጋምቤላ ክልል 208 መግደላቸውን ከ80 በላይ በማቁሰልና 102 ህጻናትን ደግሞ አፍኖ መውሰዳቸውን ይታወሳል። ጥቃት የደረሰው በኑዌር ዞን ሶስት ወረዳዎች ላይ ሲሆን ወደ 2 ሺህ የሚሆኑ ከብቶችንም እንደዘረፉ፣ ቤቶችም እንደተቃጠሉ አቶ አበበ ወርቁ ለዶችቤሌ ተናግረዋል። የኢትዮጵያ መከላከያ ሰራዊት እነዚህን ታጣቂዎች ለመያዝና የታገቱትን ለማስመለስ እርምጃውን ጉዳዩን እየወሰደ መሆኑን አቶ አበበ አብራርተዋል። የታገቱትንም ለማስመለስ በመደረግ ላይ ያለውን ያብራራሉ። እንግዲህ ለማስመለስ ከፍተኛ ጥረት እየተደረገ ነው። በኢትዮጵያ በኩልም ብቻም ሳይሆን በደቡብ ሱዳን መንግስት በኩልም ደቡብ ሱዳንም እነዚህ ታጣቂ ቡድኖች ያደረጉት ስራ የፈጸሙት ድርጊት ከማንም ሰብአዊ ሰው የማይፈጸም እንደሆነና ይህም መንግስትም ራሱ እንደሌለበትና አስፈላጊውን እገዛም የሚያደርግ መሆኑን ተናግሯል። በዚያ ምክንያትም እኛ መከላከያ ሰራዊትም ፈጥኖ ገብቶ ገብቶ ህጻናትን ለማስመለስ ከፍተኛ ጥረት እያደረገ ነው። በታጣቂ ሀይሉ ላይም እዚህ በፊትም በደረሰበት ልክ የተወሰነ ታጣቂ ሀይሎችን የመግደል ስራም ሰርቷል። ነገር ግን አሁን ዋነኛው ትኩረቱ የመከላከያ ሰራዊት መጀመሪያ ህጻናትን ማስለቀቅ ነው። ህጻናትን በዲፕሎማሲ መንገድ ጥንቃቄ በተሞላበት ሁኔታ የህጻናት ሴፍቲ ተጠብቆ ተጠናክሮ ቀጥሏል። አሁን ጥሩ አዝማሚያ ላይ ነው ያለ። ይህ ጉዳይ በተመለከተ በዶች ቬሌ የፌስቡክ ደረገጽ ላይ በተደረገ ውይይት የኢትዮጵያ መንግስት ጋምቤላ ውስጥ የተከሰተውን ግጭት ለማብረድ ከፍተኛ ሚና መጫወት እንዳለበት አስተያየታቸውን ሰጥተዋል።